ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት ማቅረባቸውን ገለጡ። በወረዳው ሕዝብ ግፍ ይፈጸምበታል፣ ጥያቄዎቻችን ተገቢ ምላሽ አላገኙም ነው የሚሉት። ውክልና እንዳላቸው የገለጹት እነኚህ ነዋሪዎች የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን አመልክቶ ምላሹን በመገናኛ ብዙኃን ሳይሆን በቀጥታ ለአቅራቢዎቹ እንደሚያስታውቅ አስረድቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ አጠናቅሯል። የህዝቡ ውክልና ካላቸው መካከል ምን ያሉ አቶ እንድሪያስ ሀፒሳ እና አቶ ሀይሌ አይሳ ለቪኦኤ እንደገለጹት ከሆነ ይህን ጥያቄ ህዝቡ ማንሳት ከጀመረ ረዥም ዓመታት ተቆጥረዋል። ይሁንና በኢትዮጵያ ዘመን አቆጣጠር ከ2005 ዓመተ ምህረት ጀምሮ ለደቡብ ብሔር ብሔረሰቦችና ህዝቦች ምክር ቤት ጥያቄውን በህጋዊ መንገድና ህገ መንግስቱ በሚያዘው መሠረት ካስገባን እንኳ ያለፉት ዓመታት አጭር የሚባሉ እንዳልሆኑ ይገልጻሉ። ጥያቄዎቻቸውም ግልጽና ቀላላቸው ይላሉ። ያቀረቡት ማመልከቻ እንደሚለውም እኛ ቁጫዎች ከሌሎች የሚለዩን ግልጽ መልክዓ ምድራዊ ክልል ያለን፣ የራሳችን ባህልና ቋንቋ ያለን፣ የጋራ ወይም የተዛመደ ህልውና ያለን እና የስነ ልቦና አንድነት ያለን ህዝብ ነንና ይህ ማንነታችንና በህገ መንግሥቱ የተከበሩ መብቶቻችን እንዲታወቁ እንዲታወቁልን ነው የጠየቅ ነው። አንድ ለደህንነቴ እሰጋለሁና ስሜ ይፋ አይደረግ ያሉኝ ከቡድኑ ጋር ያገኘኋቸው ሰው ጉዳዩን የት እንደደረሰ አብራርተውልኛል። አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። እንዲያውም ክልል ብሔረሰብ ምክር ቤት በሁለት አመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ይሄ አልተደረገም። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊም ምላሽ አላገኘንም ከክልሉ። ክልሉ ደግሞ በሁለት አመት ውስጥ የማይሰጥ ከሆነ በቸልተኝነቱ ከጸና፣ የፌዴሬሽን ምክር ቤት ያየዋል። ጣልቃ ገብቶ የማየትም ስልጣን አለው ይላል በአዋጅ ላይ። ይህም አልተደረገም። አሁን ሶስት አመት ነው እንግዲህ ሶስት አመት ሆነትም አልፏል። በአንጻሩ እየሆነ ያለው ተቃራኒው ነው። አስፈጻሚው አካል ያንን እንደ ወንጀል ቆጥሮ ከወንጀል ጋር በማገናኘት የተለያዩ ችግሮችን በመፍጠር ላይ ነው የሚገኘው እንጂ ይሄ ነው የሚባል ምላሽ እስካሁን አልተገኘም። ጥያቄው ቀደም ሲል ሰላማዊ በሆነና በሰከነ መንገድ ቀርቦ እንደነበረም እኒው ሰው ያብራራሉ። በእርሳቸው እምነት ይህ ሰላማዊና ሕጋዊ የሆነ ጥያቄ ግን በአካባቢው መስተዳደር አካላት ተመሳሳይ ምላሽ አልተሰጠውም። ቀጥታ ባይሆንም ሌሎች ሰበቦችን በመፈለግ እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች ሲታሰሩ ለዛ ምላሽ ህዝቡ እንደመቆጣትና እንዴት ይታሰራሉ ሲባል ያንን አዝማሚያ በመጠቀም ተጨማሪ ሰዎችን ሲያስሩ በ2005 እና 6 ዓመተ ምሕረቶች በተለይ ነገሩ ተጋግሎ የወረዳ ባለስልጣናትና የዞን ባለስልጣናት እጅ በጣም በማየሉ የሰው ነፍስ ጭምር ነው የጠፋው። ከዚሁ ጉዳይ ጋር ተያይዞ በቀረበ ክስ ላለፉት ጥቂት ዓመታት ቁጥራቸው ወደ አርባ የሚጠጋ ሰዎች ዛሬም በእስር ቤት እንደሚገኙ እኚው ስማቸው እንዳይጠቀስ የተማጸኑ ሰው ለቪዮ ያብራራሉ። ሌላው ስማቸው እንዳይገለጽ የጠየቁ ሰውም በአካባቢው የሚታይ እውነታ ነው ያሉትን እንዲህ ይገልጹታል። አሁንም ምን አለ? ድብደባ አለ፣ አሁንም ጭቆና አለ፣ አሁንም የሕዝብ የመናገር ነጻነት ተነፍጎ ነው ያለው። አሁን ራሱ ሌላው በደል ነው የሚለው። ሕዝቡ ጥያቄውን አልተወም፣ እየጠየቀ ነው። ከዚህም በተጨማሪ ሌላ ማንሳት የምፈልገው እኛ አሁን ተሰደን ነው፣ ከአካባቢ ከምንሰራበት ከስራ ተፈናቅለን ነው። እኔ አዲስ አበባ የመጣሁት ወድጄ አይደለም፣ ከቤተሰብ ተለይቼ ነው። እስከዛሬ ያለው መገናኘት አልችልኩ። አርባ ምንጭ ላይ እየሰራው ነበር። ስለዚህ ዝም ብሎ ስለሚያስሱ ማሰር ስለሚፈልጉ ተሰድጄ ነው የመጣሁት፣ እና ብዙ በርካታ ወጣቶች አካባቢያቸው ተሰደው ነው ያሉት። የቁጫ ህዝብን እንወክላለን የሚሉት ሰዎች እንደሚያስረዱት ከሆነ በዚህ ከሶስት አመታት በላይ በሚቆጠር ጊዜ ውስጥ ወደ ክልል ምክር ቤትና ወደ ፌዴሬሽን ምክር ቤት ለሰላሳ ሁለት ጊዜ ያህል ተመላልሰዋል። በመጨረሻ ከፌዴሬሽን ምክር ቤት አዲስ አበባ መጥተው ያገኙትን ምላሽ እንዲነግሩኝም ጠየቅኳቸው። ተወካዮቹን በአዲስ አበባ ወደ ተለያዩ የመንግስት መስሪያ ቤቶች የሚወስዷቸውና ቀደም ሲል ስማቸውን እንዳልገልጽ የነገሩኝ ሰው ይህን መለሱ። የለም ቁርጥ ያለ ነገር፣ እንዲያውም አንድ ጊዜ ብቻ ማለት እችላለሁ። ከነዚህ ከሰላሳ ሁለት ዙሮች አንድ ጊዜ ብቻ ውስጥ ባለስልጣናትን አግኝተናል። በአብዛኛው በአብዛኛው ስንመጣ የሉም ነው የምንባለው። ቋሚ ኮሚቴም ቢሆን የምክር ቤቱ ጽህፈት ቤት ሰብሳቢም፣ ሌላም አፈጉባኤውም የሉም። ለስራ ጉዳይ ሄደዋል። በየትኛውም ጊዜ እንደዛ ነው የምንባለው። ስለዚህ በቅርብ ጊዜ መተንም ቢሆን ደብዳቤ ሰጥተናል። ያለብንን ችግር ሁሉ አስረድተናል። እነሱ መፍታት ያለባቸውን ነገር ግን ተገቢ ነው ትክክል ነው። ቆይቷል የእናንተ የቆየ ነገር ነው ማቅረባችሁ ትክክል ነው። ግን እናገኛለን። የማንነት ጉዳይ ቋሚ ኮሚቴ ኃላፊ አሉ አቶ ወርቁ ይባላሉ። እሳቸው ሲመለሱ በስራ ጉዳይ ወጣ ብለዋል። ሲመለሱ እንድትገናኙ እናደርጋለን ብለው ስልካችንን ተቀብለው ነው እንግዲህ በዚህ አይነት መልኩ የሸኙንና እስካሁን መፍትሄ የለም ከፌዴሬሽን ምክር ቤት ስለ ጉዳዩ በቂ ማብራሪያ አገኛለሁ በሚል የሚመለከተውን ሰው ለማግኘት ከምክር ቤቱ መደበኛ ስልኮች በአንዱ ማለትም በ 011 1 24 23 12 ላይ ደወልኩ ራሴን አስተዋውቄ ጉዳይን ካስረዳው በኋላ የሚመለከተውን ሰው ለማግኘት ጠየቅኩ ፍሬን የተቀበሉት ሴት ምላሹን አሁኑ ደውለው እንደሚያሳውቁ ይነግረውኝ፣ ስልኬን ወስደው ስልኩን ዘጉት። ከጥቂት ደቂቃዎች በኋላ ደወሉልኝ። የቁጫ ሕዝብ ተወካዮች የተባለውን ማመልከቻ በርግጥ እንዳስገቡ መልሱንም እነሱ በአካል መጥተው ሊሰሙ እንደሚችሉ እንደነግራቸው አሳወቁኝ። እኔ ግን የጠየቅኩት በጉዳዩ ላይ እንደ ጋዜጠኛ ከሚመለከተው ማብራሪያ እንዲሰጠኝ እንጂ እርስዎ እንደሚሉት መልእክት ለተወካዮቹ ለማድረስ አይደለም አልኳቸው። መልሱ የሆነው ሲሉኝ ታዲያ ይህንን መልስ ተክሸ ለመናገር እንድችል ስሙን ይስጡኝ ስላቸው የፌዴሬሽን ምክር ቤት ማለት ትችላለህ ብለው አሰናብተውኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።